ማህበረሰብ ቀደም ባለው የዓለም አቀፍ ሴቶች ቀን ውይይታችን ወይዘሮ ሰብለ ወርቅ ታደሰ በብሪስበን ኩዊንስላንድ የደቡብ ማኅበረሰብ ማዕከል ማኔጂንግ ዳይሬክተርና ወይዘሮ ውዳድ ሳሊም በሜልበርን የህዝብ ጤና ደህንነት አንቂ ጋር የቤት ውስጥና የቤተሰብ ጥቃት አሳሳቢነትና ቅድመ መከላከል፣ የወንዶችና ሴቶች እኩልነት ጥያቄ፣ የተዛቡ አተያዮች፣ የሴቶች መብቶችን ለማስከበር ግንዛቤ የማስጨበጥ አስፈላጊነትና ጠቀሜታን ባንኳርነት አንስተን አተያዮቻቸውን አጋርተዋል። ወደ ውይይታችን መደምደሚያ ያለፍነው እንዲህ ነው። ወይዘሮ ውዳድ በተለይ አውስትራሊያ ውስጥ የሚኖሩ በርካታ ኢትዮጵያውያን ጨምሮ ሁሉም ከተለያዩ ሀገራት የመጡ ፍልሰተኞች የአውስትራሊያ ዜግነት የተቀበሉ በኩል ስያሜ አውስትራሊያውያን ተብለው ይጠራሉ። የአኗኗር ዘይቤያቸው ግን የተለያየ ነው። በተለይ እንደ ኢትዮጵያም ሆነ ከሌሎች ሀገራት የመጡ ፍልሰተኛ ሴቶችን በተመለከተ ከሌሎች እዚህ ሀገር ውስጥ ከነበሩት ወይም ደግሞ ከአንግሎሳክሰን ዝርያ ከመጡት በየተለየ በተለየ የሚገጥሟቸው ተግዳሮቶች ምንድን ናቸው? ያንንስ በምን መልኩ መቅረፍ ይቻላል? መክላት እንኳን ባይቻል የሚል አታያለ። ከኢትዮጵያ ብቻ ሳይሆን በአጠቃላይ ከካልቸራሊ ዳይቨርስ ባክግራውንድ የመጡ ሴቶች ከሜይን ስትሪም ሴቶች ጋር ሲወዳደር እነሱ ተጨማሪ የሚያጡው ጥቅም አለ ማለት ነው ሲወዳደር

ስለዚህ ሁለት ሰዎችን ወይም ሁለት ግሩፖችን እኩል ለማድረግ እኩል ነገር እንሰጣቸዋለን ማለት አይደለም። ለምሳሌ ያህል ስፖርት ፊልድ ላይ አሁን እያየን ቢሆን የተለያየ ቁመት ያላቸውን ሰዎች ኢማጅን እናድርግ። ሶስቱ ሰዎች አንዱ አጠር ይላል፣ መካከለኛ፣ ከዚያ ረጅም። ስታዲየሙን ለማየት አጥር አለን መሀል ላይ እነዚህ ሶስቱ አጥሩን አልፎ የማየት ችሎታቸው እኩል አይደለም፣ በቁመታቸው የተነሳ ማለት ነው። ስለዚህ አጥር ላለው ሁለት ደረጃ የሚቆምበት ቢያይ ማለት ነው። ስፖርቱን መካከለኛ ለሆነ አንድ ደረጃ መስጠት አለብን። ያኛው ረጅም ወረ ለሚያይ ደግሞ ምንም ነገር አያጠቀሙም። ወይንም ሌላ ምርጫው አጥሩን ማስወገድ ሦስቱም በትክክል ስፖርት እንዲያዩ ማለት ነው እና ያንን ህል ፕሮሞሽን ፍሬምወርክ በተመለከተ የሚያስፈልጋቸውን ተጨማሪ እንክብካቤ ማግኘት ይገባቸዋል። እኩልነቱ ኤክስፔሪንስ እንዲያደርጉ ማለት ነው። ወይዘሮ ሰብለስ በዚህ ላይ የእርስዎ አተያይ ምንድን ነው? በተለይ ፍልሰተኛ የሆኑ ለኢትዮጵያውያንን ጨምሮ ሌሎች ዜጎችም እንደዚሁ ከዋነኛው ከአውሮፓውያን የመደብ ጀርባ ካላቸው ለየት የሚል የተለየ መሰናከሎች፣ ተግዳሮቶች ያሉባቸው በናሙናነት የሚጠቀሱ ምን ይሆናሉ? ያንንስ ለመቅረፍ እንደምን ይቻላል ይላሉ። እሺ ካሳሁን። አዎ ቅድም ናሲስ ጥሩ ኤግዛምፕል አስቀምጣለችና ያን ኢንተርሴክሽናሊቲ ይባላል። በእኛ በድምፅ ካምባል ላይ ያሉ ባለሙያዎች የሚያስቀምጥበት አንድ ሰው እኩል ሴቶች ላይ የሚደርሰው ሁሉ በደል

ሁሉም ማህበረሰብ ላይ ከወንዳዊ ሎኒ ኢንታይትልመንት የምንለው ወይም ይገባኛል ከሚል ማህበረሰብ የሰጠ የማስኩሊን የምንለው ዓለም ወንዳዊ ዓለም ይለዋሉ፣ በአማርኛ እሱ የፈጠረለት ፕሪቪሌጅ አለ። የፕሪቪሌጅ ፕሪቪሌጅ ለምሳሌ አውስትራሊያ ውስጥ ብዙ ትምህርት ስለተሰጠ በህግ ደረጃ ያንን የሚበግስ ነገር የለም። በተለምዶ በባህል በከስተም ደረጃ ገና ያላለት ነው ችግር ነው። ሌሎች ደግሞ እኔ ሁ የምለው ኢመርጂ ኮሚኒቲ ይኖራለን። በየጊዜው አውስትራሊያ ስደተኞች በስዲ ፖፑሌሽን ወሬድዋት በተጨማሪ በኢሚግሬሽን ነው አይደለ? በየአመቱ ብዙ ዳር ማኖር ሊሆን ሰዎች ወደዚች ምድር ይመጣሉ። ራሳቸው ባህል ማለት ነው። እኛን ጨምሮ ብንመለሰ የመጣልበት የኢትዮጵያ ባህል አለ። እዚህ ሚደርሰን ደግሞ በህግ ደረጃ የምንደገፈ አለ። አንድ ኢትዮጵያዊ ሲመጣ ቴክኒነትን በኢትዮጵያዊ ኮንቴክስት ዲፋይን የሚያደርገዋለን፣ በሃይማኖቱ ደግሞ ዲፋይን የሚያደረጋለን፣ በባህል ደግሞ ለምሳሌ አዲስ አበባ የነበረች ሴትና ቅድም እህታችን ዳረች ሀረር የነበረው እይታ በተለያየ ነው። ከደቡብ ላይ ሌላ ኢትዮጵያ የሚመጣ ቁሳችንም በሴትነታቸው የሚደርስብን ነገር ቢኖርም አንዱ ከአንደኛው በእጥፍ የሚደርስበት ሁኔታ ይኖራል። ካለመማር ጋ የተያያዘ ቋንቋ ካለማወቅ ጋም እያያዙ ለምሳሌ ሴቷን አግብታ የሚያመጣት ወንድ የሚፈጥረዋለ ኤክስፔክቴሽን አለ ሴቷ ላይ ይሄ ራሱ የሚፈጥረው ሌላ ገብል ሆነ አቢዩዝ ማለት ነው። ከሌላኛው ማህበረሰብ ዚህ ረጅም አመት ከኖረው ማህበረሰብ በተጨማሪ ይሄ ካልቸራል ኮሚኒቲ አንደኛ በቁጥራቸው በጣም ትንሽ ስለሚኖሩ ኮንትሮል የማድረግ ና አቢዩዝ የበለጠ እንዲባሃር ከማድረግ የተነሳ ብዙ እንትናለ። ሌላው የሚገጥማቸው በቅርብ የተደረጉ ጥናቶች እያሳዩናለን። ብዙ ጊዜ ሴቶች የባህል ሁላችንም ሀገራችን ጥለን ምንመጣ ዜትን መጣ በሁሉ መልኩ ድል ሲናገኝ እዚህ ዜነሰ ዴፔት እዛ መኖር ማስ የነበረ ሴት እዚህ ግን እድሉን አግኝታ መማር ስትጀምር በራሷ ኢኮኖሚያ ማሳደግ ትጀምራለች። ደሞዝ ይኖራታል። እዚህ እዛ ቤት እኩል መወሰን ይጀምራሉ። ያንን እኩል መሆንን እንደ ባህል መቀየር አድርጎ አንዳንዱ ያስበዋል። በሌላ መልኩ ትናንትና እሱ ደግሞ ሲመጣ እሷ ቤት ውስጥ ሲያበላት ከነበረ ሰብዊ ቤት ውስጥ ከነበረ እዚህ ግን ሁለቱም መስራት ግብ ይላል። ሰርቫይቭ ለማድረግ ነው የተሻለ ህይወት ለመኖር ግን ሶስተኛ ደረጃ ይጠይቃል። ወንዱ እዛ የነበረው ክሬድ ላይ እዚህ እንዲያገኘ ይፈልጋል። ያን ሲሆን አንዱ የግጭት መነሻ የሆነና ያ ደግሞ እንደሚባሉ ብዙ ጊዜ ሴቶች ይሄ ሴት ሀገር ነው የሚሉ በጣም ብዙ ወንዶች ያጋጥሙኛል። ይሄ ከምናውቀው ህጉ ለሴቱ ለወንዶች በኩል የሚፈቅድ በህግ የሚዳኝበት ሀገር ውስጥ ላይ ያለ ነው እ ለሴቷ ብቻ ብሎ ለብቻ የሚያወጣ ሁል የለም። ሴቷ እንዳትጎዳ ግን ጉዳት ስላለ ያንን የሚጠብቅ ህግ አለ።

እኔ በስሌት ስላል በቅኛው ኮሚኒቲ እንኳን የማውቃቸው ሴቶች አሉ። ቀጥለው ቤተሰቦቻቸው እንደሚገሉ እያስፈራሩ እዚ በግዞት ማኖር የሚፈልጉ ወንዶችም አሉ። ለእኔ ትናንትና የነበራቸው ፕሬቪሌጅ ስለተለካባቸው፣ ስለዚህ ይሄንን ለምሳሌ የሚነገር ማየት አይችልም። ይኛ ይኛ ወልድ የሚሰራ እዚ አውስትራሊያዎች ባለው ሁኔታ ነው። ለምን ስንመለከት እንኳ በሚንትቀላ ውርለሽን ስ እንድትኖር የሚያስገድዳት ና ሞቶ ሲመጣ ድረስ የምትጠብቅበት ሁኔታ አለ።

ምን ትሄድበት አንዱ መንገድ ይሄ ነው ነው። አስበው መልካም ወይዘሮ ውዳድ ሳሊም የህዝብ ጤና ደህንነት አንቂ፣ ወይዘሮ ሰብለ ወርቅ ታደሰ በብሪስበን ኩዊንስላንድ የደቡብ ማህበረሰብ ማዕከል ማኔጂንግ ዳይሬክተር ስለ ቃለ ምልልሱ እናመሰግናለን። አቀፍ የሴቶች ቀን መልካም የግንዛቤ ማስጨበጫ ና ወደፊት የመራመጃ ጊዜ እንዲሆን ምኞታችን ነው። በጣም አመሰግናለሁ። በጣም አመሰግናለሁ ካሳ። አሁን እጅግ ደስ የሚል ዲስከሽን ነው። በእርግጥ እንዲህ አይነት ቶፒኮች በዚህ ባጭ ሰዓት ብዙ ማለት ባይቻልም ግን ሁሉም ሰዎች ይህን ሊረዱት የሚገባበት እ ድሎች አንዱ እንዴት እንቀይረው፣ ሴት ልጆቻችንን የት እናድረስ የሚለው ጥያቄ ራሳችንን ማስተማር አለብን። በምን ሀገር ነው አለ እኔ የምለው ነገር ኮሚኒቲ ኮንቨርሴሽን ወይ ማህበረሰብ ውይይት ያስፈልጋል። ወይ ነኩ ነገሮቻችን በመሳል ውድ የሚመጣው ከስሳቤን ጭምር ነው እየተለማሉት